ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 16 2014 ዓ ምት ዝግጅታችን ጀመረ። የተባበሩ መንግስታት ድርጅትን ለማገልገል ከፍተኛ በሆነ ድጋፍ በድጋሚ ለተመረጡት ዋና ጸሐፊ አንቶኒዮ ጉተሬዝም እንኳን ደሳለውት ለማለት ይሻለሁ። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትላንት በ76ኛው የተባበሩት መንግስታት ድርጅት ስብሰባ ላይ ካደረጉት ንግግር የተወሰደ ነው። ጉባኤውን በተመለከተ ዘገባለን ጤና ይስጥልን። እንደምናመሻችሁ፣ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዋሽንግተን ዲሲ ከሚገኘው የዝግጅት ክፍላችን ባልደረቦች እና በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 94 ነጥብ ሦስት ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዛሬ የመስቀል ደመራ በዓል በአዲስ አበባ እና በተለያዩ የኢትዮጵያ ከተሞች ተከብሮ ውሏል። በአዲስ አበባ በታደሰው የመስቀል አደባባይ የደመራ በዓል በድምቀት ተከብሮ ውሏል። አምና በኮቪድ ወረርሽኝ ምክንያት አምስት ሺህ ሰው ብቻ እንዲታደም ገደብ ተደርጎ የተከበረ መሆኑ ይታወሳል። ዘንድሮ ግን በተለመደ ሁኔታ መከበሩን የአዲስ አበባው ዘጋቢያችን ገልጾልናል። የጤና ሚኒስቴር የኮቪድ-19 ስርጭት እና የሚሞቱ ሰዎችም ቁጥር እየጨመረ መሆኑን ሲያሳስብ መቆየቱ የሚዘነጋ አይደለም። ዝርዝሩን በነገ ምሽት እናቀርባለን። በዓሉን ለምታከብሩ አድማጮቻችን እንኳን ለብርሃነ መስቀሉ በደህና ደረሳችሁ። ያለፈው ዓመት ለኢትዮጵያ የብዙ ፈተናዎችም የስኬትም ዓመት እንደነበረ ምክትል ጠቅላይ ሚኒስትር ደመቀ መኮንን ለዓለም መሪዎች ተናግረዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት ለሰባ ስድስተኛው የተባበሩት መንግስታት ጠቅላላ ጉባኤ ከኒውዮርክ ባደረጉት ንግግር ዓለም አቀፉን ማህበረሰብ በጣልቃ ገብነት ከሰው ሀገራቸውን ከማዋከብ እንዲቆጠቡ አሳስበዋል። ሙሉ ዘገባው ከዜና በኋላ ይቀርባል። በሌላ የሰባ ስድስተኛው የመንግስታቱ ድርጅት ጠቅላላ ጉባኤ ዜና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አፍጋኒስታን ውስጥ ስልጣን ለያዘው ለታሊባን አለም አቀፍ እውቅና መስጠት አሁን ባለው ሁኔታ መነሳት ያለበት ጉዳይ አይደለም ሲሉ ተናገሩ። ታሊባን አሳታፊ አስተዳደር ሊመሰርት፣ ሰብአዊ መብቶችን በተለይም የሴቶችን መብት ሊያከብርና ሀገሪቱ የሽብርተኛ መሸሸጊያ እንዳትሆን ለመከላከል ቃል መግባቱ ይታወሳል። ታሊባን ያቋቋመው የሽግግር መንግስት የአፍጋንን ህብረተሰብ የብሔረሰብ፣ የሃይማኖትና የፖለቲካ ክፍሎችን የሚያንጸባርቅ አይደለም። ስለሆነም በጉዳዩ ላይ እየተነጋገርንበት ነን ብለዋል ሴርጌ ላቭሮቭ። ሩሲያ ዩናይትድ ስቴትስ ቻይናና ፓኪስታን ታሊባን የገባውን ቃል ተግባራዊ እንዲያደርግ አብረው በመስራት ላይ እንዳሉ ነው የሩሲያው የውጭ ጉዳይ ሚኒስትር የተናገሩት። ይህ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ ቱኒዥያ ዋና ከተማ ቱኒዝ ውስጥ ብዙ መቶ ሰዎች የተቃውሞ ሰልፍ አድርገዋል። የሰልፉ ዓላማ የሀገሪቱ ፕሬዚደንት ካይስ ሳኢድ የመንግስት ስልጣኖችን በሙሉ ባለፈው ሐምሌ ወር ጠቅልለው መያዛቸውን በመቃወም ስልጣን እንዲለቁ ለመጠየቅ ነው ተብሏል። ብዛት ያለው የፖሊስ ኃይል ለጥበቃ መሰማራቱም ተዘግቧል። ከአንድ መቶ በላይ የሀገሪቱ እስላማዊ ፓርቲ ኢናድሃ ባለስልጣናት አመራራቸው የሀገሪቱን የፖለቲካ ቀውስ ለመጋፈጥ አልቻለም በማለት ከፓርቲው መውጣታቸውን አስታውቀዋል። ክፍፍሉ የተፈጠረው ቱኒዥያ በጥልቅ የፖለቲካ ቀውሶች በተጠመደችበት በአሁኑ ወቅት መሆኑ ነው። አንድ የኢናዳ ፓርቲ የምክር ቤት አባል ለአሶሺየትድ ፕሬስ በሰጡት ቃል 113ቱ አባላት ከፓርቲው ለመውጣት የወሰኑት ከውስጥ ሆኖ ለማሻሻል የሚቻል ባለመሆኑ ነው ብለዋል። የጀርመን ህዝብ ቀጣይ መሪውን እየመረጠ ነው። 60 ሚሊዮኑ የጀርመን ብቁ መራጭ ዛሬ አዲስ የምክር ቤት አባላቱን ሲመርጡ ውሏል። የዚህ ምርጫ ውጤት በአውሮፓ ባለ ግዙፍ ኢኮኖሚ የሆነችውን ሀገር ለ16 ዓመታት የመሯትን አንገላ መርክልን ማን እንደሚተካ የሚወስን ይሆናል። በአርሚን ላቸት የሚመራው ቀኝ ዘመሙ የመርክል ክርስቲያን ዲሞክራቶች አንድነት ፓርቲና በተሰናባቹ ምክትል ቻንስለር ኦላፍ ሾልዝ የሚመሩት ግራ ዘመሞቹ ሶሻል ዲሞክራቶች እጅግ ተቀራራቢ በሆነ የመራጭ ድጋፍ በብርቱ ፉክክር ተጣምደዋል። በቅርቡ በወጡ የመራጭ አስተያየት ግምገማዎች መሰረት ሶሻል ዴሞክራቶች በጥቂት የድምፅ ብልጫ እየመሩ እንደሆነ ታይቷል። አዲስ ተመራጮቹ የምክር ቤት አባላት ጥምር መንግስት ማቋቋም ሳይኖርባቸው እንደማይቀር እየተገለጸ ነው። አንገላ ሜርክልን ማን እንደሚተካ መወሰኑም ሳምንታት ሊወስድ ይችላል ተብሏል። በአስተያየት ግምገማዎች መሰረት ሁሉም ተፎካካሪ ፓርቲዎች ያላቸው ከ30 ከመቶ ያነሰ የመራጭ ድጋፍ በመሆኑ ማንኛቸውም አብላጫ ድምፅ ያገኛሉ ተብሎ አይጠበቅም። አንገላ መርክል ሊተኳቸው ከሚፎካከሩት እጩዎች መካከል ለአንዳቸውም በይፋ ድጋፍ ከመስጠት ተቆጥበው ከርመዋል። ትናንት ግን ለክርስቲያን ዲሞክራቲክ ፓርቲው እጩ አርሚን ላሼት በተደረገ የድጋፍ ስብሰባ ላይ ተገኝተዋል።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 በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 16 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 943 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። ያለፈው ዓመት ለኢትዮጵያ የብዙ ፈተናዎችም የስኬትም አመት እንደነበር ምክትል ጠቅላይ ሚኒስትር ደመቀ መኮንን ለዓለም መሪዎች ተናግረዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትላንት ለ76ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከኒውዮርክ ባደረጉት ንግግር ዓለም አቀፉን ማህበረሰብ በጣልቃ ገብነት ከሰው ሀገራቸውን ከማዋከብ እንዲቆጠቡ አሳስበዋል። የጉባኤውን ሂደት ለመከታተል ኒውዮርክ የሚገኙ ሰለሞን አባተ ተከታዩን ዘገባ ያስደምጠናል። ክቡር ፕሬዚዳንት፣ ከሁሉ አስቀድሜ የሰባ ስድስተኛው የተባበሩ መንግስታት ድርጅት ጠቅላላ ጉባኤ ፕሬዝዳንት ሆነው በመመረጦ እርስዎንና እህት አገር ማልዲቭን እንኳን ደስ አላችሁ ለማለት እወዳለሁ። የሰባ አምስተኛውን ጠቅላላ ጉባኤ ስርዓት በብቃት ለመሩት ለክቡር ቮልካን ቦስኪርም አድናቆቴን እገልጻለሁ። ከዚህ በተጨማሪም የተባበሩ መንግስታት ድርጅትን ለማገልገል ከፍተኛ በሆነ ድጋፍ በድጋሜ ለተመረጡት ዋና ጸሐፊ አንቶኒዮ ጉተሬዝም እንኳን ደሳ ለውት ለማለት ይሻለሁ። በዓለም አቀፍ ደረጃ የኮቪድ-19 ወረርሺ ስጋት በሆነበት ወቅት ተቀብሎ ላስተናገደን ሀገርም ምስጋና አቀርባለሁ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በንግግራቸው መጀመሪያ ላይ አድናቆታቸውን ከገለጹላቸውና ምስጋና ካቀረቡላቸው መካከል የኮቪድ-19 ክትባትን የሰሩ ተመራማሪዎችና መሐንዲሶችም ይገኙበታል። እርሳቸው የክትባት ብሔርተኛነት ባሉት ምክንያት የሌሎች ትራፊ ጠባቂ በመሆኗ እዚህ ግባ የማይባል መጠን ያለው ክትባት ብቻ ለማግኘት መገደዷን ጠቆመዋል። በኮቪድ-19 ምክንያት እጅግ የተጎዳው በመልማት ላይ ያሉ ሀገሮች ምጣኔ ሀብትም ትርጉም ባለው ድጋፍና ገንዘብ ነክ እርምጃዎች መላ ሊበጅለት እንደሚገባ አሳስበዋል። በዚህ ወረርሽኝ ተነጥሎ መጠበቅ ወይም ደህና መሆን አይቻልም። ሁሉም ደህና ካልሆነ ማንም ደህና አይሆንም ብለዋል ምክትል ጠቅላይ ሚኒስትሩ አቶ ደመቀ። በመቀጠልም የአየር ንብረት ለውጥ በእርሻና በእርባታ ለሚተዳደሩ ማህበረሰቦች ያፈጠተ ችግር መሆኑን አመልክተዋል። ዘ ኢምፓክት ኦፍ ክላይመት ቼንጅ አር ዲስትሮይንግ አረብል ላንድ ኤንድ ባዮዳይቨርሲቲ የአየር ንብረት ለውጥ ጫና የሚታረሰውን መሬትና ብዝሃ ሕይወትን እያጠፋ የምግብ ስርዓቱን እና የውጭ ምንዛሪ የሚያስገኙ ምርቶችን ጥራትና ብዛት እያወከ መሆኑንም አስታውሰዋል። በመሆኑም አሉ፣ አቶ ደመቀ መጪው ሀያ ስድስተኛው የአየር ንብረት ጉባኤ የአረንጓዴ መቀነትና የአረንጓዴ ውርስ ደን ልማት መርሃ ግብሮችን ለማስፋፋትና የተፈጥሮውን ምህዳር ለማደስ የሚያስችል የገንዘብ ድጋፍ የሚገኝበትን ሁኔታ ይፈጥራል የሚል ተስፋ እንዳለ ገልጸዋል አቶ ደመቀ መኮንን። በመቀጠልም በሕግ የሚመራ የዓለም ስርዓትና አስተማማኝ ወገነ ብዙነትን አስፈላጊነት አንስተዋል። ኢትዮጵያ ሃዝ ኢትዮጵያ ለወገነ ብዙ ተቋማት መኖር እጅግ ጠንካራ ድጋፍ ስትሰጥ ቆይታለች ብለዋል። ወደ ወገነ ብዙነት የመመለስን መግለጫ ኢትዮጵያ እንደምትደግፍና በጋራ ጥቅምና በመከባበር ላይ በተመሠረተ ሁኔታ የሉዓላዊነት የእኩልነት አንዱ በሌላው ጉዳይ ጣልቃ ያለመግባትና የትብብር መሠረታዊ እሴቶችን የማጠናከር ያፈጠጠ አስፈላጊነት ዛሬ እንዳለም ተናግረዋል። ምክትል ጠቅላይ ሚኒስትሩ በመቀጠልም ሀገራቸው ከሶስት ዓመታት በፊት ዴሞክራሲን፣ የሰብአዊ መብቶች ጥበቃን፣ ሰብአዊ ልማትና አካባቢያዊ መረጋጋትን የሰነቀ ለውጥ ውስጥ መግባቷን የተለያዩ የፖለቲካና ሌሎች አመለካከቶች ያሏቸው ቡድኖች መነጋገር እንዲችሉ መንገድ መክፈቷን ገልጸዋል። ይሁን እንጂ ለውጡ ያለ ፈተናዎች የሚካሄድ አለመሆኑንም ጠቁመው ያለመረጋጋት ፊት አውራሪዎች ባሏቸው ኃይሎች በዜጎች ላይ ሊገመት የማይችል በደል መፈጸሙን፣ ሁከትና የንብረት ውድመት መከተሉን፣ በመጨረሻም በሀገራቸው ጦር ላይ ጥቃት መፈጸሙን ተናግረዋል። መንግስቱ ለሰብአዊ ሁኔታዎች ምላሽ ለመስጠት እየጣረ በነበረበት ጊዜ የሰውን እንግልት የሚያከብዱ አድራጎቶችን አጨናጋፊ ያሏቸው ኃይሎች እንደፈጸሙ ተናግረው የተገላቢጦሽ እንደሆነ የገለጹት የፕሮፓጋንዳ ዘመቻ ግን እንዳስደነገጣቸው ጠቁመዋል። ወንጀለኛው ቡድንና አይዞህ ባዮቹ ሕዝባችን እንዲሁም ያለበት እንግልት የማይበቃ ይመስል እጅግ ዘግናኝ የሆኑ የሐሰት ስዕሎችን ፈጥረው አራገቧቸው ብለዋል። የኢትዮጵያ መንግሥት ሰብአዊ ሁኔታዎቹን ለማሻሻል እያደረጋቸው ያሉ ጥረቶች፣ በሰብአዊ ምክንያቶች ተኩስ ማቆሙ፣ ምርመራዎች እንዲከፈቱ ማድረጉ፣ የተጠያቂነት እርምጃዎችን መውሰዱ የፕሮፓጋንዳውን ዘመቻ አልቀነሱትም ብለዋል። አሁን ሰብአዊ እርዳታ የፖለቲካ ትልሞችን ለማሳካት እንደ መግቢያ እየተወሰደ መሆኑን ወደ ማመኑነን ብለዋል። የኢትዮጵያው ምክትል ጠቅላይ ሚኒስትር የቅጣት እርምጃዎችን የኢትዮጵያን ችግር አይፈቱም ብለዋል። የማይገባን ጫና እየተፈጸመብን ቢሆንም የኢትዮጵያን ሉዓላዊነት፣ የግዛት አንድነትና የፖለቲካ ነጻነት የማስጠበቅ ብርቱ ግዴታችንን እንወጣለን ሲሉ አክለዋል። አሁን ያለው ችግር በኢትዮጵያ ላይ ብቻ የሚወሰን አለመሆኑንና መላው አካባቢ በቡድኑ አድራጎቶች አደጋ ላይ ወድቋል ብለዋል። መነጋገር ለኢትዮጵያ ሁል ጊዜ መጀመሪያው ምርጫ ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ ከአፍሪካ ህብረትና ከአፍሪካ ቀንድ ከፍተኛ ተጠሪ ጋር በመሆን ኢትዮጵያ መር ብሔራዊ ንግግር ውስጥ ለመግባት መንግስታቸው ዝግጁ መሆኑን ገልጸዋል። በገለልተኛነት በሰብዕና ላይ ተመስርተውና ነጻ ሆነው እንዲሁም የሀገሪቱን ሕጎች አክብረው ለሚሰሩ የሰብአዊ እርዳታ ድርጅቶች ድጋፍ ለመስጠት መንግስታቸው ቁርጠኛ መሆኑን አስታውቀዋል። በሌላ በኩልም ሀገራቸው ለአካባቢውና ለዓለም ሰላም መከበር ባላት ቁርጠኛነት እንደምትጸና ተናግረው አብዬይና ዳርፉር ውስጥ የተሰማሩ ወታደሮቿ ግዳጃቸውን በብቃት ማጠናቀቃቸውን አመልክተዋል። ከሱዳን ጋር ያለው የድንበር ውዝግብ እንዲፈታም ኢትዮጵያ ዲፕሎማሲያዊ እና የሁለት ወገን መፍትሄዎችን ለማቅረብ ዝግጁ መሆኗን ምክትል ጠቅላይ ሚኒስትሩ ተናግረዋል። ያለፈው ዓመት ለኢትዮጵያ የፈተናዎች ብቻ ሳይሆን ስኬቶችም የተመዘገቡበት እንደሆነ የጠቆሙት አቶ ደመቀ ሀገራቸው ምርጫዋን በከፍተኛ ስኬት ማከናወኗን እንደ አንዱ አንስተዋል። የሕዳሴ ግድብ ውሃ ሙሌት ሁለተኛ ዙር በስኬት መጠናቀቁም ሌላኛው ነው። በጠቅላይ ሚኒስትሩ ንግግር ከራሳችን ውሃ በመጠጣታችን እየተወቀስን መሆኑ ያስገርማል ያሉት ምክትል ጠቅላይ ሚኒስትር ደመቀ አባይንና ሕዳሴ ግድብን በሚመለከት በእውነት በብልህነትና በፍትህ ላይ የተመሰረተ ትብብር ይኖራል የሚል እምነት እንዳላቸው አመልክተዋል። የተፈጥሮ ሀብታችንን ለመጠቀም ትውልድ ዘለል የሆነው ፍላጎታችን በቅኝ አገዛዝ ውርስና ጠቅልሎ በመያዝ አባዜ አይገታም ብለዋል። ምክትል ጠቅላይ ሚኒስትሩ ተደራዳሪዎቻችን በአፍሪካ መር ሂደት ሁላችንም አሸናፊ ለምንሆንበት ውጤት ይዘጋጃሉ ብለን እናምናለን ብለዋል። ይህ በእንዲህ እንዳለ ቀደም ሲል በተቀረጸ ቪዲዮ መልእክታቸውን ለጠቅላላ ጉባኤው ትናንት ያቀረቡት የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ ህዳሴ ግድብ ጉዳት ያደርስብናል የሚል ስጋት እንዳላቸው አመልክተው የአንድ ወገን ወይም የተናጠል ያሉትን ግድቡን የመሙላት ስራ ነቅፈዋል። የአፍሪካ ህብረትና ኢጋድን የመሳሰሉ አካባቢያዊ ተቋማት እያደረጉ ስላሉት ጥረትም አመስግነዋል። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ኒውዮርክ። አድማጮች ለዕለቱ የያዝነውን ቀዳሚ ዘገባ ነበር ያስደመጥናችሁ። ዛሬ ወደ ያዝነው ሰፋ ያለውን ጊዜ ወደሚወስደው የሶማሌ ክልል ምርጫ እንውሰዳችሁ። አምስት ሚሊዮን በላይ መራጮች የተመዘገቡበት የሶማሌ ክልል በፌዴራል እና በክልል ምክር ቤት ክልሉን የሚወክሉትን እጩዎች ለመለየት የፊታችን መስከረም ሀያ ምርጫ ይካሄዳል። በዚህ ምርጫ ለመወዳደር ከተመዘገቡ የፖለቲካ ፓርቲዎች ሶስቱ ራሳቸውን ከምርጫ አግለዋል። የፖለቲካ ፓርቲዎቹ የሚያቀርቧቸው ምክንያቶች በዋናነት በመራጮች ምዝገባና የምርጫ አስፈጻሚዎች አሉላዊነት ላይ ያጠነጠኑ ናቸው። የሚቀርቡትን ክሶች የማይቀበለው ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቹ ራሳቸውን ከምርጫ ማግለላቸው በምርጫው ሂደት ላይ ተጽዕኖ የለውም ይላል። አዲስ ቸኮል በዚህ ዙሪያ ያሰናዳው ሰፋ ያለ ዘገባ እንደሚከተለው ይቀርባል። ሰሞኑን የመገናኛ ብዙሃንን ትኩረት የሳበው በሶማሌ ክልል ሊወዳደሩ በዝግጅት ላይ ነበሩ ተፎካካሪ የፖለቲካ ፓርቲዎች ራሳቸውን ከምርጫ የማግለል ዜና ነው። ለዚህም በዋናነት ተወቃሽ ያደረጉት ብሔራዊ ምርጫ ቦርድን ነው። ይሁንና የሶማሌ ክልል የፖለቲካ ፓርቲዎች ውዝግብ የጀመረው ሰሞኑን አይደለም። ከፓርቲዎቹ ውጩ ምዝገባ ጀምሮ ብዙ ውዝግቦች ነበሩ። በወቅቱ የፖለቲካ ፓርቲዎች የሚፈልጋቸውን እጩዎች ማስመዝገብ ባለመቻላቸው የእጩዎች ምዝገባ ቀነ ገደብ ተስተካክሎ በልዩ ሁኔታ እንዲያስመዘግቡ ተደርጎ ነበር። ሆኖም የእጩዎች ምዝገባ መጠናቀቅ ተከትሎ የመራጮች ምዝገባ ሲጀመር ግን በርካታ ቅሬታዎች ነበሩ። በሁሉም ፖለቲካ ፓርቲዎች የቀረቡት ዋነኞቹ ቅሬታ አቅራቢዎች ተቃዋሚ ፓርቲዎች ቢሆኑም ገዢው ፓርቲ ብልጽግና ሳይቀር ከቅሬታ አቅራቢዎቹ መካከል ነበር። በማህበራዊ ሚዲያዎቹ በርካታ የምርጫ ካርዶችን የያዙ ግለሰቦች ምስል ይዘዋወሩ ነበር። ብሔራዊ ምርጫ ቦርድ ከተደጋጋሚ ቅሬታዎች በኋላ በቦርዱ ምክትል ሊቀመንበር የሚመራ አጥኚ ቡድን ወደ ሶማሌ ክልል ልኮ ዳሰሳ አድርጓል። ዳሰሳውን ተከትሎም የእጩዎች ምዝገባ ቆሞ በገለልተኛ ባለሙያዎች ቡድን ዝርዝር ጥናት እንዲካሄድ ተወሰነ። ይህን ተከትሎም ጥናቱ የሚፈጀው ጊዜ በሰኔ 14 ምርጫ ለማካሄድ በቂ ስላልሆነ የሶማሌ ክልል ምርጫ እንዲተላለፍ ተወሰነ። በገለልተኛ ምሁራን የተካሄደው ጥናት ውጤት ቅሬታ ከቀረበባቸው 11 ምርጫ ክልሎች በሰባቱ በከፊልም ሆነ በሙሉ አግባብነት የሌለው ምርጫ ሂደት እንደነበረ ያረጋገጠ ነበር። የጥናቱ ውጤት ለፖለቲካ ፓርቲዎች ሲቀርብ ከፓርቲዎቹ የተገኘው ምላሽ የተለያየ ነበር። ኦብነግ በሁሉም የሶማሌ ክልል ምርጫ ክልሎች የምርጫው ሂደት ከአዲስ እንዲጀመር መጠየቁን የምርጫ ቦርዷ ሶሊያና ሽመልስ ይናገራሉ። ኦብነግም በዕለቱ በይፋ የትዊተር ገጹ ላይ ወጣው መግለጫ የማጣ አራቱን ሂደት ተከትሎ የምርጫ ቦርዱ ያስተላለፈ ውሳኔ እንደማይቀበል ያስታወቅበት ነበር። ኢዜማና የነጻነትና እኩልነት ፓርቲ የሚያሳሰቧቸውን ጉዳዮች በወቅቱ ማንሳታቸውን ያስታውሳሉ። የነጻነትና እኩልነት ፓርቲ የሶማሌ ክልል ምክትል ኃላፊ ሼክ እብራሂም መሐመድ በወቅቱ የአጥኚ ቡድኑ ሪፖርት አዲስ አበባ ሂልተን ሆቴል ላይ ሲቀርብ ፓርቲን ወክዬ በጉባኤው ላይ የተገኘሁት እኔ ነበርኩ። ኢዜማ ኦብነግና እኛ ሪፖርቱን ከሰማን በኋላ እዚህ የቀረቡት ችግሮችን ካላስተካከላችሁ በምርጫው አንሳተፍም ብለን ነበር። የምርጫ ቦርድ ኃላፊ አብሮት ተካሚ ደቅሳም እንደሚያስተካክሉ ነግረውን ነበር፣ ግን ምንም ነገር አልተሻሻለም ያሉት። ይህ በአዳራሽ ውስጥ የተካሄደው ውይይት ግን ብዙም ከህዝብ ጆሮ የደረሰ አልነበረም። ነገሮች ተካረው ድንገት ሶስት ፓርቲዎች በተከታታይ ራሳቸውን ከምርጫ ያገለሉት ይህ ከሆነ ከረጅም ጊዜ በኋላ ምርጫው ሊካሄድ ሁለት ሳምንት ሲቀረው ነበር። የክልሉ ገዥ ፓርቲ ብልጽግና ጽህፈት ቤት ኃላፊ አቶ መሀመድ ሻሌ በመጀመሪያው የምርጫ ሂደት በሁሉም ወገን ስህተቶች እንደነበሩ አምነው፣ አሁን ግን ከንከን የጸዳና ለሌሎች ክልሎችም ሞዴል ሊሆን የሚችል ምርጫ ለማካሄድ መዘጋጀታቸውን ተፎካካሪ ፓርቲዎቹ ከምርጫው ራሳቸውን ከማግለላቸው ጥቂት ቀናት በፊት ለአሜሪካ ድምፅ ተናግረው ነበር። ባለን እምነት የተባለው ነገር እንደሌለ የሚያረጋገጥ ሪፖርትም ስለወጣ ብዙም የተባለው ነገር እንደሌለ የሚያሳይ ነው። ስለዚህ እኛ ከነበሩ ቅሬታ ቀርቦ ቅሬታው ታይቶ ተጣርቶ ምርጫ ቦርድ ያመነውን አስተካክለው ምርጫ ማካሄዱ እንደውም ምርጫው ገባ የል ጥፍታዊ መሆኑን የሚያረጋግጥ ነው የሚል እምነት አለው። በመዘገጀቱ ትንሽ ቅሬታ ይፈጥርና ና ትንሽ የተባለውን ነገር ይሄ የሚባለውን ነገር ትክክል አይደለም ቢጣራ ከመቋረጡ በፊት ቢጣራ የሚል ሀሳብ ቢኖርንም ሆኖም ግን አሁን በተደረገ በግና የሚያረጋግጠው የተባለው ነገር እንደሌለና ምርጫው እንደውም የበለጠ ከሌላው አካባቢ የተሻለ ፍትሃዊ የሆነ ደንብን ሪፖርት የወጣ የሚል ብልን መውሰድ እንችላለን። ከአሁን በኋላም ሂደቱም እየተከታተል በምርጫ አዋጆች መሰረት ይካሄዳል የሚል እምነት አለን። በእኛ በኩል አሁንም ምርጫው ፍትሃዊ፣ ነጻና ሰላም ምርጫ ሆኖ እንዲካሄድ የመኩራሲ ድርሻ እንወጣለን። ገዢው ፓርቲ ይህም ቢልም፣ ተፎካካሪ ፓርቲዎቹ ግን በቀናት ልዩነት በተከታታይ ራሳቸውን ከምርጫ አግልለዋል። ለመሆኑ ፓርቲዎቹ ዋና ቅሬታዎቻቸው ምንድን ናቸው? ባለፈው ሳምንት ለአሜሪካ ድምፅ ቃላቸውን የሰጡን የወብነጉ ቃል አቀባይ አብዶ ቃድር ሀሰን ሪሞጌ ነፃና ገለልተኛ ምርጫ ለማካሄድ የሚያስችል ሁኔታ የለም ይላሉ ግሬት ኢረጉላሪቲ በሶማሌ ክልልና በአጠቃላይ ኢትዮጵያ ውስጥ ህገወጥነትና ወጥነትና ስልጣንን አላግባብ መጠቀም አለ። በተጨማሪም ነጻና ፍትሐዊ ምርጫ ለማድረግ የሚያስችል ምቹ ሁኔታ የለም። በዚህ ምክንያት ነው በሶማሌ ክልል ከሚደረገው ምርጫ ራሳችንን ያገልል ነው። የኢዜማው ጥላሁን መልኬ ደግሞ አስቀድመው የጠየቋቸው የማስተካከያ ጥያቄዎች ስላልተመለሱ ነው ይላሉ። ኢዜማ ከምርጫ አስፈጻሚዎች ተጨማሪ ምርጫ ጣቢያ መክፈት እና በአጠቃላይ ምርጫው ሂደት ላይ ነው ጥያቄ ያለው። ከዚህ በፊት ያው አቅርበን ነበረ። ከዚህ ሌላ መግለጫ እንዲያስተካክልም ምርጫ ቦርድን ስልተን ነበረ። በዛ መሰረትም ሊያስተካክልልን ስላልቻለ ባለ አምስት አቋም መግለጫ ይዘናል። ሁለቱ ፓርቲዎች ነጻነት ቁልነት ፓርቲና ኢትዮጵያ ዜግስት ለማህበራዊ ፍትህ ክልሉ የሚንቀሳቀሱት ማለት ነው። በዚህ መሰረት አንደኛ፣ ከዚህ በፊት ተሰርኮ የነበረው ምርጫ ቁሳቁስ በአዲስ እንዲጠቃ የጠየቅም ቢሆንም አሁንም በዛው መንገድ መቀጠሉ ከምርጫው እንድንወጣ አስገድዶናል። ሁለተኛ፣ በየደረጃው መዋቅር የነበረበት የብሔራዊ ምርጫ ቦርድ መዋቅር ከመንግስት መዋቅር ጋር የተዋዳ በመሆኑ እሱም ሊስተካከል ባለመቻሉ፣ በዚህ ምክንያት እንሳተፋችን ራሳችን ናገድ አስገድዶናል ማለት ነው። ሶስተኛ፣ በብሔራዊ ምርጫ ቦርድ የቀረቡ የምርጫ ቁሳቁስ ደድር ሂደት በዛው መንገድ መቀጠላቸው ምንም አይነት መንገድ አስተካከሉ። አራተኛ፣ በብሔራዊ ምርጫ ቦርድ በኩል የሰለጠኑ ሰልጣኞች አያውቁም፣ የምርጫ ቁሳቁስ ሰነድና በወረዳና በቀበሌ መንግስት መዋቅር ሰራተኞች መግባቱ ይህም ለገዥ ፓርቲው አመቺ በመሆኑ ምንም ከዚህ በፊት ያቀረብ ነው እንዲስተካከል ያቀረብነው ጥያቄ ምርጫ ቦርድ በዛው መንገድ እንዲቀጥል መፍቀዱ ነው። አምስተኛ፣ ባለው የመረጃ ክፍተት ምክንያት ለተፎካካሪ ፓርቲዎች እያንዳንዱ የመጠቅለል ምን ያህል የመራጮች ጋር እንደመጣ ግልጽ አለም ሆኑ። የነጻነትና ኩልነት ፓርቲ የሶማሌ ክልል ምክትል ኃላፊ ሼክ ኢብራሂም አህመድም የምርጫ አስፈጻሚዎችና የምርጫውን ሂደት በተመለከተ ነው ቅሬታ ያላቸው። ሶስቱም ፓርቲዎች በእነዚህ ጥያቄዎች መነሻነት ራሳቸውን ከምርጫው ማግለላቸውን ይገልጻሉ። በተነሱ ጥያቄዎች ላይ ምርጫ ቦርድ ኮሚኒኬሽን ዳይሬክተሯ ሶልያና ሽመልስ ምላሽ ሰጥተውናል። በሶስቱም ፓርቲዎች ተደጋጋሚ ቅሬታ የሚቀርብባቸው የምርጫ አስፈጻሚዎች ናቸው። የምርጫ አስፈጻሚዎቹ ለገዢው ፓርቲ ያዳላሉ፣ የምርጫ ቦርድ መዋቅር በመንግስት መዋቅር ተጽዕኖ ስር ወድቋል የሚሉ ቅሬታዎች በተደጋጋሚ ይቀርብባቸዋል ተናግረዋል። እንደ ዳይሬክተሯ ሶላያና ሽመልስ ገለጻ የምርጫ አስፈጻሚዎችን በተመለከተ ፓርቲዎቹ የሚስማሙባቸውን ገለልተኛ የምርጫ አስፈጻሚዎች እንዲጠቁሙ ተጠይቀው መስማማት አንችልም በማለታቸው የመፍትሄ አካል የሚሆኑበትን እድል ያበላሹት ፓርቲዎቹ ራሳቸው ናቸው ይላሉ። ያም ሆኖ በተቻለ መጠን የተሻሉ ያሏቸውን እንደሚጠቀሙ ነው ሶላያና ሽመልስ የሚናገሩት። የአስፈጻሚዎች ጉዳይ እንግዲህ አሁን በሁለት ነገር ነው የሚታየው። አንደኛው እኛ የምርጫ አስፈጻሚዎች ይመር ብለን በአጠቃላይ የምርጫ አስፈጻሚዎች ቁጥር የሰው ኃይል በደንብ የተሟላ የሰው ኃይል የማግኘት ቁጥር ችግር አለበት። ሶማሌና አፋር ላይ ብዙ ጊዜ ችግር ይኖርብናል፣ ምልመላችንም ላይ ማለት ነው። ብዙ ፈቃደኝነት ያላቸው የሰው ኃይልን ለማምጣት እንደዛም ሆኖ መልመላ፣ ለምሳሌ መራጮች ምዝገባ አከናውነናል። የመራጮች ምዝገባ ካከናወንን በኋላ አንደኛው ፖለቲካ ፓርቲዎች ያቀረቡት አቤቱታ በምርጫ አስፈጻሚዎች በምርጫ ጠቢያ ደረጃ በምርጫ ክልል ደረጃም የገለልተኝነት ጥያቄ ያለባቸው የሚል የገለልተኝነት ጥያቄ አለባቸው የሚል ከሆነ ምላሹ የሚሆነው ምንድን ነው? አንደኛው በግልጽ የገለልተኝነት የኮንፍሊክት ኦፍ ኢንትረስት ወይም ደግሞ ምንድነው የጥቅም ግጭት ያለባቸውን ምርጫ አለባቸው የተባሉት ነው የተረጋገጠውን አሰናብተናል። እሱ አንደኛው እርምጃ ነው። ያ ማለት ለምሳሌ ዘመድ አላቸው ፓርቲ እጩ ከሆነ ጋር ግንኙነት አላቸው መሳሰሉት የተባሉትን ማለት ነው ግን እሱን ካሰናበትን በኋላ ሌላኛው የገለልተኝነት ጥያቄ ሲነሳ ለፖለቲካ ፓርቲዎች ያለው ምንድን ነበር? በምርጫ ጣቢያ ደረጃ ሌሎች ክልሎች እንደምናደርገው አዲስ አበባ ላይ እንዳደረግ ነው፣ ደቡብ ላይ እንዳደረግ ነው፣ ፖለቲካ ፓርቲዎች የጋራ ካውንስላቸው ይሰበሰብና የምንተማመንባቸው አስፈጻሚዎች እነዚህ ናቸው ብሎ ይላል። ምክንያቱም አንደኛው ፓርቲ ገሌ ገለልተኛ አይደለም ይላል፣ ሌላኛው ፓርቲ ገሌ ገለልተኛ ይላል። ስለዚህ ሁሉም ስሰ የምትስማሙበትን የምርጫ አስፈጻሚዎች ዝርዝር ስካስ ከመጣችሁ ልን አሰልጥነን እነዛን ጊዜ በማስተማራት መፍትሄ ልንሰጥ እንችላለን ብለን ጠይቀናል። የፖለቲካ ፓርቲዎቹ በክልሉ ያሉት ነው። በደቡብ ክልል ያናግኝተናል፣ በአማራ ክልል ያናግኝተናል። አዲስ አበባ ላይ ተስማምቶ በተወሰነ ደረጃ ሰጥተውን ነው እንግዲህ ያስፈጥም ነው ማለት ነው። ሶማሌ ላይ የጋራት ምክር ቤቱ መስማማት አልቻለንም ብሎ ነው የራክል የምንስማማባቸው አስፈጻሚዎች ማግኘት አልቻለም። ስለዚህ ቦርዱ ራሱ በሚሰራበት መንገድ ይሰራ እንጂ ሁላችን ተስማምተን ልናስፈጽምበት የምንችላቸውን ሰዎች ማግኘት አልቻለም። እንግዲህ ሌላኛው ሁለተኛው ከዛ ጋር የተያዘው የመምጫ ያለውን ነው እንግዲህ ይህን መረ ስለዚህ ሁሉም ፓርቲዎች የሚስማሙባቸው ገለልተኛ ሰዎች በክልል ውስጥ ከሌሉ ብሔራዊ ምርጫ ወቅ ምለያ ስለሚጠበቅ አላቀ አንደኛው እሱ ነው። ሁለተኛው በምርጫ ክልል ደረጃ ደግሞ ያሉ አስፈፃሚዎችን ከገለልተኝነት ባላንስ ለማድረግ ከኛ በኩል ያደረግነው ምንድን ነው? ከማዕከል ሁሉም በክልል ምክር ቤትም በተወካዮች ምክር ቤትም ያሉ የምርጫ ክልሎች ላይ የሚያስፈጽሙ ውጤት የሚያዳምሩ ከስራቸው ያሉ ምርጫ ጣቢያዎች የሚቆጣጠሩ አስፈጻሚዎች ከማዕከል አሰልጥነን አሁን ሰው ልከናል። ያ ማለት ነው ማለት ነው፣ እዛ ምርጫ ክልል ላይ ካሉት አስፈጻሚዎች በተጨማሪ ከማዕከል ላይ ያሉ ከዚህ በፊት በማስጠት ትሬነርነት ወይም በአሰልጣኝነት የሰሩ እና የምርጫ ሂደትን የሚያውቁና ሌሎች ሁኔታዎች ላይ የምርጫ በምርጫ ክልል አስፈጻሚነት ሰኔ አስራ አራቱ ምርጫ ሰርተው የሚያውቁ አስፈጻሚዎችን ለማስተማራት ስልጠና ሰጠ። ይህንን እንደዚህ ነው አድሬስ ለማድረግ የሞከር ነው። ሆኖም ተፎካካሪ ፓርቲዎች ቢያንስ በመራጮች ምዝገባ ሂደት ጥፋት የሰሩ ምርጫ አስፈጻሚዎች በሕግ ተጠያቂ መሆናቸው ቢቀር ከኃላፊነታቸው መነሳት ነበረባቸው ይላሉ አቶ ጥለው መልኬ። ካለው ሀያ ሶስት ምርጫ ወረዳዎች ቢያንስ አስራ አንዱ ሮማል አይደል ይሄ፣ ሰባቱ ምርጫ ወረዳ ቆሟል። እነዚህ የቆመባቸው ሰባት ምርጫ ወረዳዎች እንኳን በዚህ ሶስት ወር ውስጥ ለምን መቀየር አልቻለም? እኛ ጥያቄ እኛ መጀመሪያ እኛ የጠየቅናቸው ጥያቄ እና እነሱ የሚያወሩት ተመሳሳይነት ሄድሎ፣ እኛ የጠየቅነው ከዚህ በፊት ያጠፉ አካሎች ነው እያልንለ ነው የመደቧቸው መደቧቸው። አሏ አሁን ከዚህ በፊት የተቋረጠው ምርጫ አለ ማን ያቋረጡት? ሰኔ አስራ አራት ሊካሄድ የነበረው፣ ከዛ በኋላ ሶስት ወር ቆይቶ ነው ምርጫ የተካሄደው በዚህ ሶስት የኮሚኒኬሽን ዳይሬክተሯ ሶላያና ሽመልስ ግን እርምጃ እንደወሰዱ ሆኖም ሁሉንም የምርጫ አስፈጻሚዎች በአዳዲስ ሰዎች ለመተካት በቂ የሰው ኃይል እንዳላገኙ፣ እንዲሁም በየምርጫ ጣቢያዎቹ ተፎካካሪ ፓርቲዎች ታዛቢዎችን በመላክ የምርጫ ሂደቱ ላይ ስህተት እንዳይሰራ እንዲከላከሉ ጥሪ ቢቀርብላቸውም አንድም ፓርቲ ይህንን አለማድረጉን ይገልጻሉ። ለዚህም ቦርዱ እንደ መፍትሄ የወሰደው ቅሬታ በቀረበባቸው ምርጫ ክልሎች ከተመደቡት የምርጫ አስፈጻሚዎች ባሻገር ከማዕከል ባለሙያዎችን በመላክ የምርጫ ሂደቱን መከታተል እንደሆነ ገልጸዋል። በሌላ በኩል በሶስቱም ፓርቲዎች የቀረበው ስጋት የቀድሞ ምርጫ ወረቀቶች ለ በአቅም ምርጫ ሊያገለግሉ ይችላሉ የሚለው ሲሆን ይህን ስጋት ግን የኮሚኒኬሽን ዳይሬክተሩ አይቀበሉትም። ማለት በነበረው ቁሳቁስ አንመዘግበው የታወቀ ነው። ለምሳሌ መራጮች ምዝገባን በምናከናውንበት ወቅት በድጋ የሚከናወንባቸው የተባሉ ቦታዎች ላይ አዲስ ቁሳቁስ ነው ይላክ ነው። ምክንያቱም እዛ ያለው ቁሳቁስ አገልግሎት ሳያሉ እዛ ያለውን ቁሳቁስ ሪትራይድ እናደረጋለን፣ እንሰበስባለን አዲስ የቁም የመረጫ ቁሳቁሶች ልክም አዲስ የመራጮች ምዝገባ ነው ያከናወን ነው ማለት ነው። ይሄ ጥያቄ ምን ማለት እንደት ነው? ለኔ አይገባኝም። በነገራችን ላይ አዲስ ካርድ ነው ይላክ ነው። አዲስ የመራጮች መዝገብ ነው ይላክ ነው። አዲስ የመራጮች መዝገብ ነው። አዲስ የመራጮች ካርድ ምዝገባ ነው ያከናወን ነው። ከዚህ ፊት የነበረው ላይ አይቀጠልም። ከዚህ ፊት የነበረው ላይ የተቀጠለባቸው ቦታዎች የመራጮች መዝገባቸው ችግር የሌለባቸው ናቸው ብሎ ቦርዶ አይቶ ችግር ከሌለባቸው ያለበትን አምስት ቀን ማካካሻ ቀን ሰጥቶ የተመዘገቡ ሰዎች ይቀጥሉና ይጠናቀቅ ያለባቸው ቦታዎች ናቸው ማለት ነው። ስለዚህ ያለ አዲስ ቁሳቁስ እንዴት ብሎ የምርጫ ቁሳቁስ እንዴት በድሮ ላይ መቼም ሊቀጥል አይችልም። የድሮ ምዝገባው ትክክል አይደለም፣ ከተባለ እሱ ዴትራይ ባርጋር አዲስ ቁሳቁሶች ላይ አዲስ ስልጠናም ሰተናል። የመራጮች ምዝገባው ስልጠና ሰተን እንደገና ነው እንደገና እንደ አዲስ የመራጮች ምዝገባውን ያከናወን ነው። የምርጫ አስፈጻሚዎችም ራሱ ያን ያከናወኑትም ደግሞ በተወሰነ ደረጃ ባገኘ ነው አቅርቡ ላይ ለመቀየር ሞክረናል እና አዲስ የአስፈጻሚዎች ምርመና የመራጮች ምዝገባ ምን ያከናወን ነው። እና ወይ አላጣሩም ብዬ ነው የማስበው። ግን ኦፕሬሽናል እራሱ በኦፕሬ ዘመጫ ኦፕሬሽን ብታየው ኢምፖስብል ነው። ከዚህ በፊት የነበረውን ቁሳቁስ ደግመን የምንጠቀም ከሆነ የመራጮች ምዝገባ አዲስ መሆኑ ትርጉም የለውም። አዲስ የሚባለው አዲስ ቁሳቁስ ሄደው አዲስ እቃ በትረን ማከናወናችን ነው። የመራጮች ምዝገባን በተመለከተ ዳግም ምዝገባ ከተጀመረ ወዲህ አንድም የፖለቲካ ፓርቲ ለቦርዱ ቅሬታ አቅርቦ እንደማያውቅ ነው ሶሊያና ሽመልስ የሚናገሩት። ኢዜማ ከሌሎች ፓርቲዎች በተለየ የሚያቀርበው ተጨማሪ ጥያቄ የምርጫ ጣቢያዎችን የመክፈት አስፈላጊነትን በተመለከተም ሶሊያና ሽመልስ የሚያሉት አላቸው። የምርጫ ጣቢያ መቋቋም የቦርዱ ስልጣን። ምርጫ ጣቢያዎቹ የት ቦታ ለመቋቋም አለባቸው፣ ምን ያህል ሰው አለ እዛ አካባቢ ላይ ያለ ሰው ቤዚካሊ ምርጫ ጣቢያ ማቋቋም ማለት አንድ ምርጫ ጣቢያ ያለበት ቦታ ሆነ ሰዎች ያሉበት ቦታ ላይ እንዳይርቃቸው በአቅራቢያቸው የሚገኙ ድምጻቸው እንዲሰጡ ማድረግ ነው። በመሰረታዊነት የምንነሳው ሁለት ሺ ሰባት ላይ ምርጫ ተሰጠሚበትም ምርጫ ጣቢያዎች የሁለት ሺ ሰባት ምርጫ ጣቢያዎችን አይተን ነገር ግን እዛ አካባቢ ላይ ለምሳሌ አንድ ሺ አምስት መቶ ሰማመት የሚገባ ላይ መጡም አንድ ጣቢያ ያስፈልገዋል ብለን አንድ ሺ አምስት መቶ ከሞላ ተጨማሪ ጣቢያ እናቋቁማለን። በኦፕሬሽናሊ ሰዎች ኖረው ምርጫ ጠቢያው ርቋቸው ሄዶ ሳያገኙ ከቀሩ ተጨማሪ ምርጫ ጠቢያዎች እናቋቁማለን። ሶማሊ ክልል ላይ የምርጫ ጠቢያ እጥረት አላጋጠምም። የሰው ብዛት ኖሮ ምርጫ ጠቢያ አስፈልጎ ሳንከፍልበት ይቀረንበት ቦታ የለም። ግን ዋናው የምርጫ ጠቢያ መሰረታዊ ሀሳብ ለተወሰነ አካባቢ ሰዎች በአቅራቢያቸው የሚገኝ ቦታ ሄደው ድምጻቸውን እንዲሰጡበት ነው። የሌላ የምንመጠር መገለጫ አይደለም ከዚህ ፊት እንደምንለው የቦርደርን መገለጫ አይደለም። የአካባቢ መገለጫም አይደለም፣ ወይም ደግሞ የማህበረ ትስስር መገለጫ አይደለም። ምርጫ ጣቢያ አካባቢ ላይ የሚገኙ ሰዎች በአቅራቢያቸው ሄደው ድምጻቸው የሚሰጡበት ነው። በአቅራቢያቸው ድምጻቸው የሚሰጡበት ቦታ ያጡ ሰዎች ያሉ ነው። በሁሉም ቦታዎች ላይ ከሁለት ሺ ሰባት ጀምረን ምርጫ ጣቢያዎቻችንን አይተን የሁለት ሺ ሰባት ምርጫ ጣቢያዎቻችንን ከፍተን ተጨማሪ ደግሞ ካስፈለገ ደግሞ ምርጫ ጣቢያ እንከፍታለን አ እንደሚታወቀው ተጨማሪ ከአንድ ሺ አምስት መቶ በላይ ከሆነ በአቅራቢያ የሚገኝ ደግሞ ተጨማሪ ምርጫ ጣቢያ እንከፍታለን ማለት ነው። ስለዚህ እንደዚህ አይነት ችግር አላጋጠመንም ነው ብ ውስጥ ጣቢያ ተከፈተባቸው የተወሰኑ ቦታዎች ሊኖሩ ይችላሉ። አንድ ሺህ አምስት መቶ ብሎ ሙላቱ ማለት ነው ሲሞላ ደግሞ ጣቢያ ከፍተን አዲስ ቆሳቆስ አፈራጭተን እንሰራለን። ስለዚህ ምርጫ ጣቢያዎችም እንደ ሌላ መገለጫ አድርጎ በመውሰድ እዚህ ጋር ሊከፈት ይገባ ነበር፣ እዚህ ጋር ሊከፈት ይገባ ነበር የሚለው ነገር ለምርጫ ኦፕሬሽን አይሰራም። የምንም መገለጫዎቹ አይደሉም፣ ሰው ሄዶ የሚመዘገብባቸው ናቸው። በሶማሌ ክልል ግን ሰው ለመመዝገብ ሄዶ ቦታ ያጣበት ምርጫ ጣቢያዎች የሞሉበት ወይም ደግሞ ሌላ ጣቢያ በመሙላቱ የተነሳ ድምጽ የተቀራበት ሁኔታ የለም። ስለዚህ መከፈቱ አላስፈለገንም ነበር ማለት ነው። ሆኖም የኢዜማው ጥላውን መልክ እነሱ የጠየቋቸው የምርጫ ጣቢያዎች ባለመከፈታቸው መራጮች እስከ አምሳ ኪሎ ሜትር ተጉዞ እንዲመርጡ ይገደዳሉ ባይ ነው። ቅድም ያልኩ ሁለት ምርጫ ክልል ወረዳዎች አካባቢ ፌርፌር ና ሽላቦ ላይ አሁን እንደ ኢዜማ ጠንተው መጥተው ቦታዎች ክለይተው አካባቢ ላይ ሄደው አጥንተው ያለውን ሁኔታ ተቀብለው ነገር ግን እዛ ውስጥ አላጠቃልም፣ አዲስ የምርጫ ክልል አናቋቁምም የሚል መልስ ነው የሰጠ። ይሄ ለእኛ አልተዋጠልን። ችግሩ እንዳለ ቦታው ላይ ተጠምጧል። ለምንድን ነው ይሄ? ለምን መሰለህ? ከዚህ በፊት እዛ አካባቢ ላይ ምርጫ ይካሄድበታል፣ አሁን ግን ምርጫ ጣቢያ የለውም ማለት። ከዚህ በፊት ምርጫ ጣቢያ እዛ ነበረ። ያ በቀድሞ አካባቢዎች ይካሄድበት ነበረ በደርግም በደርግ እንደራሴ የነበረው በኃይለሥላሴም እንደራሴ የነበረው እዛ አካባቢ ላይ ይኸኛው በሁለት ሺህ ሰባቱ ምርጫም በግማሽ መንገድ አሁን ግን አስራ ሶስቱ አካባቢዎች አሁን ስእንትን ላይ ፌርፌለሰ አስራ ሶስት ቀበሌዎች አካባቢ የላቸውም። ሄዶ ሳሊ ምርጫ ጣቢያ የለም ነው ወይስ ምርጫ ጣቢያ አልተቋቋመበትም? ስሙም አልተጠቃለለም መጀመሪያ ሊስት ዝርዝር እዛ ያሉ ነዋሪዎች አይመርጡም ማለት ነው አሁን ወይስ ሌላ ቦታ ነው እንዲመርጡ ተገደዋል? ነው ቢያንስ ሀምሳ ኪሎ ሜትር ምናምን ሄደው ነው የሚመርጡት ማለት ነው። የምርጫ ቦርድ ኮሚኒኬሽን ዳይሬክተር ግን በሁለት ሺህ ሰባት ምርጫ የነበሩ የምርጫ ጣቢያዎችን ዘንድሮ ሙሉ በሙሉ እንደተከፈቱና ምርጫ የማይካሄድባቸው ቀበሌዎችም እንደሌሉ ነው የሚናገሩት። እነዚህ የውዝግብ መስያዎች ሰሞኑን የተፈጠሩ አይደሉም። የሰኔው ምርጫ ከተካሄደ እንኳ ሶስት ወራት አልፈዋል። እስካሁን ምንም ሳይሰማ ቆይቶ ነው ድንገት ሶስት ፓርቲዎች በተከታታይ ራሳቸውን ማግለላቸውን ያስታወቁት። በሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና በስድስተኛው ብሔራዊ ምርጫ ለመወዳደር እየተዘጋጀ ያለው የምዕራብ ሶማሌ ዴሞክራሲያዊ ፓርቲ ሊቀመንበር አቶ ሄርሲዶን ሶስቱ የፖለቲካ ፓርቲዎች ራሳቸውን ማግለላቸውን እንደ ትክክለኛ መፍትሄ አያዩትም አሉ በተባሉ ችግሮች ላይ ለመወያየት በዝግጅት ላይ እንዳሉ ከቀጠሮ በፊት ነው ፓርቲዎቹ ራሳቸውን ያገለሉት ይላሉ። ውይይት አላደረግንም እኛ እነሱ ማቅረብ ነበረባቸው። በየጊዜው ተገናኝተን ነበር ግን አቤቱታ ይነገራል። በደንብ ያነሳ እንወያይ። እነሱ ወሳኔ ደርሶ ከምርቻ ራሳቸው አገለሉት። አንድ ጊዜ ጠይቀን ተጠያይቀን ነበር። ግን ለቦርዱም ጊዜ እንድናገኝ እና ጊዜ እንዲሰጡና እንድንገናኝ ቀጠሮ ይዘን ነበር ምክር ቤት ኢትዮጵያ ጠቅላላ ምክር ቤቱ ባቸዎች ምክር ቤትም ጥያቄ አቅርበን ነበር። ገና መልሶ ሳይሰጠን እና እንድንገናኝ በዚህ ጉዳይ ብለን ነበር ግን እነሱ ያው ከዛ በፊት ውሳኔ ደርሷል እና እንዲሁም በመጨረሻ ያው በሁለት ሳምንት ውስጥ ነው የደረሱ የእርስ ፓርቲ የምዕራብ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ በ በምርጫ ለመወዳደርበት ዝግጅት ላይ ነው ያለው። አሁን ያለውን የፖለቲካ ሁኔታ እንዴት ይገመግሙታል? ምርጫ ለማካሄድ በምርጫ ለመሳተፍ በቂ የሚያስችል ሁኔታ አለ ይላሉ ወይስ ጥሎ መውጣት የሚያስገድድ ሁኔታ አለ ብላ፣ እስኪ እናንተ እንደ ፓርቲ ምንድን ነው ግምገማችሁ? ያው እስካሁን ድረስ ያው ሀገራችን ብዙ ችግር ስላለበት እኛ ነባር ፓርቲ ነን፣ ድሮ ፓርቲዎች አንዱን እኮ በትግልም ተካፍለን ነበር ከዘጠና በፊት እና ከዛ በኋላም ቻርተር የፈረም ድርጅት ነን። ስለዚህ ያለፈው አምስቱም አምስቱም ምርጫውን ተካፍለን ነበር። እና አሁን ይሻላል ብለን ነው አሁን ግምት ነው። ብዙ ችግርም የለም ሰላምም አለ። ችግር ይኖላል። የነሱ ፓርቲው የጊዜው ፓርቲ ችግር አለበት። በምርጫ በኩልም በምርጫ ቦርዱም ያው ጥያቄ ያቀርባል በምክር ቤት በኩል እና ጥሩ ነበረ ሀሳባቸው። መጨረሻ ግን መጀመሪያ እኛንም አላገኘንም። እስከ አሁን ድረስ እጩዎቹን አልተመዘገበልንም። ግን ግን ይሻላል ብለን ነው የምናምነው የድሮዎቹን ስለሚሻል እስካሁን ድረስ ያው እየተካሄደ ምንም የምንቃወም የለም። አሁን በሶማሌ ክልል ለስድስተኛው ብሔራዊ ምርጫ የሚፎካከሩት ፓርቲዎች ብልጽግናና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ብቻ ይሆናሉ። ከዚህ ባሻገር በተለይ በከተሞች በርከት ያሉ ግል ተወዳዳሪዎችም ይወዳደራሉ። ለዚህም ብልጽግናና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ቅስቀሳ እያካሄዱ መሆናቸው ነው ለአሜሪካ ድምጽ ያስታወቁት። ምርጫው መዳረሻ ላይ ራሳቸውን ከምርጫ ያገለሉ ሶስቱ ፓርቲዎችም በምርጫው ሂደት ላይ የሚፈጥሩት ተጽዕኖ እንደሌለ ነው የምርጫ ቦርዱ የኮሚኒኬሽን ዳይሬክተር ሶልያና ሽመልስ የሚናገሩት። ከሳምንት ያነሰ እድሜ የቀረው ምርጫ ምን ውጤት ይኖረው ይሆን? የህዝቡ ምላሽስ ምን ይሆን? እየተከታተልን ዘግባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዝግጅታችን እናልፋለን። ተከታዩ ዘገባ እዚህ ዩናይትድ ስቴትስ ያቆየናል። ባለፈው ዝግጅታችን እንዳስደመጥ ነው በፔንሲልቬንያ ግዛት የፊላደልፊያ ከተማ ነዋሪው አቶ መስፍን ተገኑ የአሬክስ ፓራዳይም የተባለው ኩባንያ ባለቤት ዋና ስራ አስፈጻሚና ሊቀመንበር ናቸው። ለ25 ዓመታት በዩናይትድ ስቴትስ በመድኃኒት ቤቶች የጥቅማጥቅም አስተዳደር ዘርፍ የታወቀ ስም አላቸው። በአሜሪካ ከትላልቅ የመድኃኒት አምራች ኩባንያዎች ጋር በመደራደር ለተጠቃሚዎች በቢሊዮኖች የሚቆጠር ገንዘብ ማዳናቸውንም ለቪኦኤ ተናግረዋል። ከቅርብ ጊዜ ወዲህ ደግሞ በትውልድ ሀገራቸውም ወቅታዊ የፖለቲካ ሁኔታ መሳተፍ ጀምረዋል። የአሜሪካና የኢትዮጵያ የሕዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግስታዊ ያልሆነ ድርጅት ከመሰረቱት አንዱ መሆኑን ነግረውናል። ደረጀ ደስታ አነጋግሯቸዋል። አቶ መስፍን በውጭ ኑሯቸው ስኬት አስመዝግበው ከሚኖሩት ትውልድ ኢትዮጵያውያን መካከል አንዱ መሆናቸውን ባለፈው ታሪካቸው አጫውተውናል። በተለይ በአሜሪካ የመድኃኒት ቤቶች ዘርፍ ወይም የፋርማሲ አገልግሎት ውስጥ የታወቀ ስምና ትልቅ ድርጅት የገነቡ መሆኑን ተመልክተናል። ይሁን እንጂ ከፖለቲካው ወይም ማህበረሰባዊ እንቅስቃሴ ተሳትፎዎች ውስጥ ተገልለው የቆዩ መሆኑን ገልጸው ለመጀመሪያ ጊዜ ወደ ፖለቲካው መምጣታቸውንም ነግረውናል። ባለፈው ያቆምነው እሱ ላይ ነበር። ምን አመጣቸው? ለሱ እንግዲህ ዋና ምክንያት የሆነው ባለፈው ስምንት ወር ውስጥ ይሄ ከኖቬምበር አራት ትግራይ ውስጥ በተፈጽመው ሁኔታ በኋላ ኢትዮጵያ እያቅጣጫው ስትጠቃየኝ፣ እኔ እንደዚህ አይነት ነገር አይቼም አላውቅም፣ እንደዚህም ይሆናልን ብዬም አስቤ አላውቅም። ምክንያቱም እንደዚህ ኮኦርዲኔትድ በሆነ መንገድ ዌስተርን መንግስት ተግላላ እንደዚህ አይነት ለማድረግ ይነሳሉ የሚል ሀሳብ ውስጥ አልነበረማ። ነገሩ ግራ ገባኝ እና ከዛም የተለያዩ ሰባዎች ኢትዮጵያ የሚወያዩበት ስብሰባዎች ውስጥ መሳተፍ ከጀመርኩ በኋላ የታየ ነገር ምንድን ነው ብዙ ለፋ ሀገሩን የሚወድ ጠንካራ ኢትዮጵያዊ አለ፣ ዲያስፖራ ውስጥ ከውጭ ዓለም ውስጥ የሚኖር እና ብዙ ደግሞ የተለያዩ ኦርጋናይዜሽኖች አሉ። አንዳንዶቹ በጣም ካፔበል ናቸው። አንዳንዶቹም ኮንትሪት ማድረግ የሚችሉት ነገር አለ ግን እና ሁሉም ግን ጥሩ ስራ ሊሰሩ የሚፈልጉ ናቸው። ይሁን እንጂ በትውልድ ሀገራቸው ጉዳይ በተለይም በወቅቱ ሁኔታ ከልባቸው የሚሰሩና የሚፍጨረጨሩ ግለሰቦችና ድርጅቶች ቢኖሩም አንድ የጎደለ ነገር መኖሩን ማስተዋላቸውን አቶ መስፍን ይገልጻሉ። ግን አንድ የሆነ ሰባበረ ሀይል አላየሁኝም እዛ ላይ እና ብዙ በሙሉ ካዳመጥኩ በኋላ አንድ አምስት ማቃቸውን ሰዎች ጠራኋቸው እና ይሄ ነገር ውሸት እንደዚህ እየተነዛ አሁን ባየው የሰማሁት ስብሰባ በሙሉ ሁሉም ሰው በመናደድ ነው አሁን የሚናገረው። እንዴት ዋሻሉ ምናምን ነው የሚባለው። እና መፍትሄ ያለው ነገር ካላደረግን መስተከር ሁኔታ ቤት እንደሚወድ አይታወቅም በሚል ውይይት አደረግም እና ምንድን ነው የምናደርገው ሲባል ሁለት ነገር ተባለ። አንደኛው እውነቱን የሚናገር ፋክት ፋይንዲንግ የተባለ ፋክት ቼክ ነው ምንበል እና ዌብሳይት ተቋቁሞ ከስር ከስር የኢትዮጵያን እውነታ ነገር እናሳውቅ የሚል ሀሳብ መጣ እና እኔ ግን ያን ጊዜ የአሜሪካን መንግስትም ሆነ የዌስተርን የምዕራቡ ዓለም ያንን ሁኔታ ሲያወሩ ፋክት የላቸውም ብዬ ለማመን አስቸገረኝ። ምክንያቱም እንደዚህ ነገሩ በሚነገርበት ደረጃ ያሉ ሰዎች አያውቁም ለማለት ትንሽ አስቸጋሪ ሆኖ አገኘሁት እና እሱ ጥሩ ነው። አንድ ነገር እሱ ነው። ሁለተኛው ግን ምንድን ነው፣ እነዚህ ሰዎች እንዴት አድርገን ነው እነዚህ ሰዎች ጋር ደርሰን ይሄ እንደዚህ ይሄ ይሄ የምትሉት ነገር ልክ አይደለም፣ ትክክለኛ ነገር ይሄ ነው። እኛ ደግሞ ይሄንን የምንላችሁ አዛን አሜሪካን ነው የምንነግራችሁ ኢትዮጵያን አሜሪካንስ ግን ፕራይመርሊ አዛን አሜሪካ፣ ከዛ በኋላ አዛን ኢትዮጵያን ዲሴንት ኦፍ ኢትዮጵያንስ ነው ኮንሰርናችን፣ ከሁለቱም አንጻር ነው የሚል ነገር ካላል በስተቀር እና ያንን ደግሞ ዩናይትድ በሆነ መንገድ ከላለ አሜሪካን ውስጥ ያለነው ሁላችንም በአንድ ድምፅ ነው የምንናገረው ምን ነገር የሚል ነገር ካላል የትም ማንደር በሚል ፓክ መቋቋም አለበት። ፖለቲካል አክሽን ኮሚቴ። አቶ መስፍን በመቀጠል እሳቸውና ጓደኞቻቸው በአሜሪካ የፖለቲካ ባህልና ሕግ መሰረት እንዲመሰረት የተስማሙበት ድርጅት እንዲቋቋም ስለተደረገው ጥረት ያስረዳሉ። እና ሁላችንም ኖበ ማናችንም ፖለቲካል አክሽን ኮሚቴ አቋቁመን አናውቅም። እኔ ያለሁበት የኮርፖሬት ዓለም አለን ፓክ፣ የኢንሹራንስ ድርጅቱ መብታችን የምናስጠብቀው በኮርፖሬት ፓካችን ነው። እና እነሱን ኦርጋናይዝ የሚያደርጉ ኤክስፐርቲስ ያላቸውን ሰዎች ደውልኩና ለዚያን ነገር እንዳት ፈልጋለሁ እና በዛው ኤክስፐርቲስ ያላቸው ሎዎች አሉ። ይሄ ትንሽ ኮምፕሊኬትድ ነው። ፖለቲካል አክሽን ኮሚቴ በፌደራል ኤሌክሽን ኮሚሽን ህግ መሰረት ነው የሚቋቋመው። አሰራሩ ህጋዊ መሆን አለበት። ገንዘብ አሰባሰቡ ህጋዊ መሆን አለበት። ገንዘብ አወጣጡ እንደዚሁ የፌደራል ኤሌክሽን ኮሚሽን ቦርድ ተከትሎ መሆን ያለበት ሲሆን ያ ሁሉ ለፌዴራል ኤሌክሽን ቦርድ ሪፖርት መደረግ አለበት። ያንን ሁሉ ነገር አዋቅሮ መስራት የሚችል ኦርጋናይዜሽን ነው እና ዝም ብሎ ተነስቶ ነው ፋይፎ ትሪ ዋን ሲ ብሎ የሚከፈት አይደለም ተባለ። በዚሁ መሰረት ይሄ እንደዚህ ነው እንግዲህ ከዚህ ትራንዚሽኑ የመጣው እንደዚህ ነው። ምናርግ ይሄና ይሄ ሀገራችንን ዲያስፖራውን ያለንን ኤነርጂ ያለንን ሀይል አንድ ጋ የሆነ ድምጽ ራስ ማሰማት ከቻል አንድ ሁሉን አቃፊ የሆነ የፖለቲካል አክሽን ኮሚቴ መቋቋም አለበት በሚል ነው ትራንዚሽኑ የመጣው። እንግዲህ ሀገራችንን ችግር ላይ ናት። እዛ ላይ የነበርነው የተሰባሰብነው ዘጠኝ ሰዎች ብዙዎቻችን ከዛ በፊት ምንም አይነት ፖለቲካል አክቲቪዝም የሌለ ሰዎች ነን። አንድ ወይም ሁለት ሰዎች ምናልባት ትንሽ እዚሁ በዲፕሎማሲ አካባቢ የነበሩ ሊኖሩ ይችላሉ። ሌሎቻችን ግን በድንጋጤ ነው እና በድንጋጤ የተቋቋመ ኦርጋናይዜሽን ነው ማለት ይቻላል። እንግዲህ ኢትዮጵያ ሁኔታ በጣም በተወሳሰበ ነው። በዚህ በተወሳሰበና አሁን ባለው ወቅታዊ ሁኔታ ውስጥ እናንተ ተሳትፎ መንግስትን አቋም በመደገፍ ከኢትዮጵያ መንግስት ጎን ከመቆም አንፃር ነው ወይስ እንዴት ነው ችግሩን ለመርዳት ሁኔታና ለመደገፍ ያቋቋማችሁት ድርጅት የፓክ የሚሰራው ማለት ነው። በምን ሁኔታ ነው የምትሰሩት? ያላቸው የፖለቲካ አቋምስ ምንድን ነው? እንግዲህ ፓኩ የአሜሪካን ኢትዮጵያንስ ፐብሊክ አፈርስ ኮሚቴ ነው የተባለው የተቋቋመው በመሰረቱ የኢትዮጵያና በዩናይትድ ስቴትስ መካከል ለዘመናት ቆይቶ የነበረውን የሁለቱ ሀገር ግንኙነት ባይላተራል የሚሉት ነው ግንኙነትን ማጠናከርና ማሳደግ ያስፈልጋል በሚል እምነት ነው እና የሁለቱ አገሮች ደግሞ የጋራ ትብብር መጎልበት ይሄንን በሚል ይሄንን መጎል የሚደግፉ የአሜሪካ የኮንግሬስ አባል ጋር ተቀራርቦ ይሰራል፣ በዚህን አላማ ለማሳካት በዚህም ዙሪያ ደግሞ ምርጫ ከሁለቱ አሜሪካ የፖለቲካ ፓርቲዎች የኮንግሬስ ምርጫ ጽህፈት ቤቱ ጋር በኢትዮጵያና በአሜሪካ አካባቢ ባሉ የጋራ ጥቁም ዙሪያ አብሮ መስራት ይችላል። በመሰረቱ በኢትዮጵያ ውስጥ የነጻ ገበያ መልካም አስተዳደር እንደዚሁም ይሄንን የመሳሰሉ ሁኔታዎች ሰፍኖ አስተዋጽኦ ያደርጋል ከዛም አልፎ ደግሞ ትውልድ ኢትዮጵያውያን አለዛ ደግሞ የኢትዮጵያ ወዳጅ የሆኑ አሜሪካውያን በማንቀሳቀስ በአሜሪካ ምርጫ መራጭነትም በተመራጭነትም እንዲሳተፉ ይሁም ለኢትዮጵያ ወዳጅነት የሚተጉ ተወዳዳሪዎችን የፈለግን በዚህ በፓኩ በኩል ማንኛውንም እርዳታ ገንዘብ እርዳታ ሆነ የቮት የማነቃነቅ እርዳታ እንዲያደረጉ ያስደርጋል። ይሄንን ነው እንግዲህ ፓኩ አላማው። ይህንም እነዚህን ሁኔታዎች የአሜሪካንን የአፍሪካ ውስጥ ወይም ኢትዮጵያ ላይ ሊኖር የሚችለውን ኢንተር አረስት የሚያስጠብቅ ሆኖ ግን ፓኩ የሚነቃነቀው የኢትዮ ደጋፊ የሆነ ኢትዮጵያን የሚደግፍ አጀንዳ በማራመድ ነው እና ኢትዮጵያን የሚደግፍ አጀንዳ ማራመድ ስንል በሶስቱም የአሜሪካን መንግስታዊ አሰራሮች ውስጥ የኢትዮጵያን ስለ ፕሮ ኢትዮጵያ ብለን ዲፋይን ያደረግናቸው ያስቀመጥናቸውን ነገሮች አሉ። እነሱን የሚያራመድ ግን እነሱ ሲራመዱ የአሜሪካንም ጥቅም አብሮ የሚያስጠብቅ ለምሳሌ እኛ የምንለው በኢትዮጵያ ውስጥ የአሜሪካን ካምፓኒዎች በተጠናከረ ሁኔታ መስራት ቢችሉ አሜሪካን የአፍሪካ ውስጥ ያላትን የኢኮኖሚክ ኢኮኖሚክ ዲቨሎፕመንት ማን መደገፍ ብትችል የአሜሪካን ኩባንያዎች ያተርፋሉ፣ የኢትዮጵያ ዛ ውስጥ ያሉት ኩባንያዎችም ያድጋሉ፣ እና ሁለቱም እርስ በርሳቸው ተደጋጋፊዎች ናቸው። እኛ እንደውም ጭራሽ የምንለው የኤድ ፓኬጅ አስፈላጊ አይደለም ወደሚለው ወደዛ ነው አመራራችን። ብዙ ጊዜ በውጭ ሀገር የሚቋቋሙ የማህበራዊ ንቅናቄ ስብስቦችም ሆኑ ድርጅቶች ከአሜሪካ የፖለቲካ ፓርቲዎችም አንዱን ወገን ብቻ ነጥሎ የመደገፍ በኢትዮጵያም ጉ ጉዳይ ወይ የመንግስት ደጋፊ ወይም ነቃፊ ሆኖ ብቻ የመሰለፍ አዝማሚያ እንደሚታይባቸው ይሰማል። ይሄኛው ድርጅት ከዚህ አንጻር አሰላለፉ የተለየ ነው ይላሉ አቶ መስፍን። ባይ ፓርቲሰን ነው ማለት ከሁሉም የአሜሪካን ፖለቲካል ድርጅቶች ጋር ይሰራል። ሪፐብሊካንም፣ ዲሞክራትም ኢንዲፔንደንትም መሆን ለኛም አይደለም እኛ ምንድን ነው የሚለው ይሄ ሰውዬ የኢትዮጵያ ደጋፊ ነው ወይ ይሄ ሰውዬ ለኢትዮጵያ የሚደግፍ አቋም አለን ብለን ያወጣነውን ፕላትፎርም፣ ወይም አሁን ለምሳሌ እያዘጋጀን ፕላትፎርም እናወጣለን ምርጫ ፕላትፎርም ነው የሚሉት እሱ። እንግዲህ ምርጫው ፕላትፎርም ላይ አቋማችን እናስታውቃለን። እንትና የሚባለው ኮንግሬስ ማንን ኢትዮጵያን አቋም ይደግፋል፣ ይሄኛው አይደግፍም። ስለዚህ ለሚደግፈው ሰውዬ ነው የምንቆመው እና ኢትዮጵያ ወይም የኢትዮጵያ ደጋፊ የተባሉ ሰዎች ማስመረጥ፣ ማገዝ፣ ከነሱ ጋር ተቀራርበው መስራት ነው ስራችን። እንዳልኩት አስር ፐርሰንት ነው ታርጌት ያደረግነው። በሀያ ሁለትና በሀያ አራት የኢትዮጵያ ደጋፊ የሆኑ የኮንግሬስና ሴኔት ውስጥ ካሉት ተመራጮች አስር ፐርሰንቱ እነሱ መሆን አለባቸው ብለን ተነስተናል። እንግዲህ ይሄኛው የኢትዮጵያ ደጋፊ የሆነ መንግስት ወይም ለኢትዮጵያ ትክክለኛ ስራ እየሰራ ነው ከሚል መንግስት ጋር አብረን ተስማምተን የምንሰራ ይስማማናል ማለት ነው። ጥሩ መንግስት ነው። ከዛ ጋር መተባበር እንችላለን። ይሄ የመንግስት አቋም ፀረ ኢትዮጵያ ነው ብለን የምናስብ ከሆነ ፀረ ኢትዮጵያ የሚባሉት ዲሞክራሲ የለበት፣ ኮራፕሽን የበዛበት፣ የአስተዳደር ጉድለት ያለበት መንግስት ከሆነ ከዛ መንግስት ጋር ኢትዮጵያ መንግስት ጋር ኢሹ ሊኖረን ይችላል ማለት ነው እና መረጃ ምናምን ሲያስፈልግ ከኢትዮጵያ መንግስት የሚገኝ መረጃ ካለ እሱን ለምናደርገው ሞግት። አሁን ለምሳሌ በሳምንት ቢያንስ ቢያንስ አምስት ስድስት ከሴኔተር እና ከኮንግሬሽናል ቢሮዎች ጋር ስብሰባ አለን፣ በተለያየ ሁኔታ ላይ አሁን ይህን ሰሙን የያዝነው አገባም ይባላለ በሱ ላይ ነው እና እሱ ላይ መረጃ ስንፈልግ ከኢትዮጵያ መንግስት የምናገኘው መረጃ ካለን እንጠይቃለን። ከዛ በተረፈ ግን ይሄ የአሜሪካን ኦርጋናይዜሽን ነው በመሰረቱ በአሜሪካን ህግ መሰረት ተቋቁሞ ለኢትዮጵያ የሚሟገዝ የኢትዮጵያን ህልውና ማንነት የሚያስከብር ሲሆን ይህንን የሚያደርገው የአሜሪካን ኢንትረስትንም በማስጠበቅ ነው። አሰራሩ እንደዚህ ነው። እስካሁን ምን ምን አደረጋችኋል? ካደረጋችኋቸው ዋና ዋና ነገሮች ለምሳሌ አንድ ሁለቱን ሊነግሩኝ ይችላሉ? እንግዲህ ጁን ነው ስራ የጀመርነው ሁሉ ነገር ህጋዊ አወቃቀሩን ጨርሰን ትንስ ሁለት ወር ገደማ ፈጀብን እና ስንቋቋም እንዱ ዓላማችን አሁን በኢትዮጵያ ላይ የሚነዛውን ውሸት እንዴት አድርገን ነው አትሊስት መቋቋም የሚቻለው የሚል ነበር። እና ስንቋቋም ፕሬስ ሪሊዝ አውጥተን የሚያነጋግረንም ሰው አልነበረም። ስለ ኢትዮጵያ ማወቅ የሚፈልግ ሰው አልነበረም። አሁን እንግዲህ ወደ ስልሳ ቀን ሆነን ስራ ከጀመር ወደ ሁለት መቶ ሀምሳ ጆርናሊስቶች እና ሰማንያ አውትሌቶች ጋር ግንኙነት መፍጠር ተችሏል። ቲርዋን የሚባሉት እነዚሁም ኤፒ ሮይተር፣ ሌሎችም እነዚሁ ቢቢሲ ጋር ግንኙነት መፍጠር ተችሏል። እና ፒሩ በሚመለከት እንግዲህ በተቻለ መጠን ብዙ ፕሬስ ሪሊዞች ወጥተዋል። ብዙ ኮሜንቶች፣ ብዙ ኢትዮጵያውያን አስተባብረን ለኢትዮጵያ በሚመለከት የሚሰጡት ሁኔታዎች ላይ ባላንስ የሚያደርግ ያለር ላይ ተጣጣኝ የሆነ ሀሳብ መስ የምንችልበት ሁኔታ እንዲፈጠር ይችላል። ይሄ ፒአሩን በሚመለከት ነው። ገቨርንመንት ሪሌሽንስ ወይም ለኢትዮጵያ መሞገትን በሚመለከት ከስራ ከጀመርንበት ሁለተኛ ሳምንት ከሰኔ ጀምሮ እስካሁን ድረስ አርባ አምስት የሴኔትና የኮንግሬስ ተወካዮች ጋር ስብሰባ አድርገናል። እነዛ ስብሰባዎች በጣም ጠቃሚ ሆኖን ያገኘ ናቸው እና ስብሰባዎቹ በብዛት ተሳካ ከምንለው አንዱ ስራ ለብዙ ጊዜ ሞገት ነው። አራት አራት አምስት የሚባለው ብዙ ኢትዮጵያውያን በየአቅጣጫ የተሳተፉበት በጣም በተደራጀም ሁኔታ የተሟገት ነው። አራት አራት አምስት የሚለው ኢትዮጵያ ላይ ሳንክሽን ለመጣል ሲያደርጉት የነበረውን ነገር ለጊዜውም ቢሆን እንዲቆም ተደርጓል። ዘጠና ሰባት የሚባለውን ሴኔት ሪዞሉሽን ሲያሳልፉ እኛ አልተቋቋምንም ነበር። አሁን እሱን ያቋቋሙትን ሴኔትሮች ጋር ሞገት ይዘናል። እሱ ያለፈ ስለሆነ ምንም ማድረግ አይቻልም፣ ግን ያልፏል። ከእሱ ጋር ከነሱ ሴኔትሮቹ ጋር ንግግር ላይ ነው ያለ ነው ያ ማለ መንቀሳቀስ እንዳልነበረበት እና እንዴት ማስተካከል እንደሚችል ሁለቱ ዋና ዋና ነገሮች ሲሆኑ፣ እንደው አንድ ለመጨመር ያህል አሁን ባለፈው ሁለት ሶስት ሳምንት ደግሞ ትልቅ ሙግት የያዘ ነው። ይሄ አጎዋ አፍሪካን ግሮዝ ኤን ኦፖርቹኒቲ አክት የሚባለው ለመቶ ሺህ ሰው በኢትዮጵያ ውስጥ በአሁኑ ጊዜ ስርዓት ቅጥበት ያለ ሁኔታ ሲሆን ይሄኛውን የንግድ ግንኙነት ኢትዮጵያን ከዛ ውስጥ እንድትወጣ በሀያ ሀያ ሁለት ከፍተኛ ጥረት እየተደረገ ነው። ይህንን ከሰማን ጊዜ ጀምሮ ከፍተኛ ሙግት ይዘናል። መውጣት እንደሌለባት ይሄን ይሄን ለሚወስነው ወሳኝ ድርጅት በግል ኬዙን ያቀረብን ሲሆን፣ አሁን ሁኔታው በጣም ስላሰጋን ወደ አስራ ዘጠኝ የሚሆኑ ድርጅቶች አሉ እዛ ላይ ድምፅ ሊኖራቸው የሚችል በየቀኑ አሁን እየፈለግን ከነሱ መሪዎች ጋር ውይይት እየተደረገ ምንም ለማክሸፍ ሙከራ እያደረግን ነው ጥረት ስታደርጉ በተለይ በኢትዮጵያ ውስጥ ባለው በትግራይ ሁኔታ ላይ ሰብአዊ መብት ጥሰቶች እንደሚፈጸሙ በቅርቡ አምነስቲ ኢንተርናሽናል የሚያወጣው ሪፖርት አለ። ከዚያም በተደጋጋሚ ዓለም አቀፍ የረድኤት ድርጅቶች እንደዚሁ ህዝቡ በረሃብ አደጋ ላይ መሆኑና፣ በትግራይ ከፍተኛ በደል እየተፈጸመ መሆኑን ይገልጻሉ። ይህን እንግዲህ አምነስቲ ኢንተርናሽናልን አሁን እንደውም ጥሩ እሱን አሁን በተለይ መጨረሻ ላይ ያወጣውን ሪፖርት በሚመለከት በጣም በተጠናከረ ሁኔታ ሌላ ሪፖርት እያዘጋጀን ነው ይህንኑ አዋቅረን ለሚመለከታቸው ህጋዎች በች እዚህ ሀገር እና ኢትዮጵያ ሊጎዱ ይችላሉ ብለን ለምናስባቸው ሰዎች በሙሉ ለማስተላለፍ እያሰብነው በሚቀጥለው ሳምንት እናስተላልፋለን ብለን ለምናስበው አምነስቲ ኢንተርናሽናል ያወጣው ያልተመጣጠን እና እሱን በደንብ አድርገን ልንሞግድ ተዘጋጅተናል። በሌላው በአጠቃላይ አቋማችን ምንድን ነው? እኛ ሂማን ራይትስ የሚባለው ነገር መከበር አለ። ማንም ሰው መብቱ መከበር አለበት። ኢንዲቪጁዋል ራይትስ መከበር አለበት። ይሄኛውን የጣሰ ሰው ካለ ማንም ሰው ገበር መንግስት የሆነ መንግስታዊ ያለኖር ኦርጋናይዜሽን በህግ መጠየቅ አለበት እና በአሁኑ ጊዜ የኢትዮጵያ መንግስት አስፈላጊውን ሁሉ ነገር እያደረገ እንደሆነ እናምናለን። የተለያዩ ኦርጋናይዜሽኖች የአለም አቀፍ ከአፍሪካ ዩኒየን ከዩኤንችሲ፣ እንዲሁም ከኢትዮጵያ የተለያዩ ድርጅቶች የተውጣጡ ሰዎች ከሚሊተሪውም በጣም የማይኮራ ሁኔታ ምርምር እያደረጉ ነው እና ይሄ ሁኔታ ባለበት ሁኔታ ነው ያንን ምክንያት በማድረግ ኢትዮጵያ ላይ ሊደረግ የሚደረግ ማንኛውም እቀባ አግባብ እንደሌለው እና መሰረታዊ እንዳልሆነ ነው እየተሟገጥ ነው ያለ ነው። ለዚህም በቂ መረጃ አለን። ሰዎች ይስሙ ማይስሙም እኛ መረጃችን እናቀርባለን። ከዛ አልፈንም ወደ ካምፔን ፕላትፎርማችንን ስናቋቁም ስንመሰርት እነዚህ ነገሮች ሁሉ ግንዛቤ ውስጥ በማግባት ነጥቦችን ስናቀርብ መስማት ለማይፈልጉ ሰዎች ግን በተደጋጋሚ ይህንዚህ ነጥቦች እያነሳን መጨቃጨቃችን አይቀርም። ይህን ቃለ መጠይቅ ካደረግን በኋላ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያ ሊያስችል ነው ያሉትን ትእዛዝ መስከረም 7 2014 መፈረማቸው ይታወሳል። ትእዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሓትንና የአማራ ክልላዊ መንግስታትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጠው እንደሆነ ፕሬዚደንቱ አስታውቀዋል። በሌላም በኩል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ባለበት በአሁኑ ወቅት ሰላሳ ድርጅቶች በኢትዮጵያ ትግራይ ክልል ግጭቱና ረሃቡ ለማስቆም በአስቸኳይ እርምጃ እንዲወሰድ የሚጠይቅ ግልጽ ደብዳቤ በዚህ ሳምንት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅና ለጸጥታው ምክር ቤት አባል አገሮች ቋሚ ተወካዮች መላካቸውን ሬፊጂስ ኢንተርናሽናል የተባለው ድርጅት ባወጣው መግለጫ አስታውቋል። አቶ መስፍን ተገኑ ስለ ኢትዮፓክ ስለሰጡን ማብራሪያ እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ለዕለቱ ወደ ያዝነው የመጨረሻ ዝግጅታችን እናልፋለን። የኢትዮጵያ ዘመናዊ የአእምሮ ሕክምና ማዕከል የሆነው አማኑኤል የአእምሮ ጤና ሆስፒታል ከግማሽ ምእተ ዓመት በላይ በሀገሪቱ አገልግሎት እየሰጠ ይገኛል። ይሁንና በሀገሪቱ ከአእምሮ ጤና ጋር ተያይዞ ያለው እውቀት ባለመዳበሩ ስለ ሕክምናውም ሆነ ስለ ሆስፒታሉ ሰፊ የሆነ አሉታዊ አመለካከት አለ። ይህንን የተገነዘቡት የሆስፒታሉ የአእምሮ ሕክምና ስፔሻሊስት ዶክተር ዮናስ ላቀው አማኑኤል ሆስፒታል ታሪኮች የሚል መጽሐፍ ለገበያ አቅርበዋል። ዶክተር ዮናስ ላቀው ታዲያ ብዙ ሰዎች በአማኑኤል የአእምሮ ሆስፒታል ታክመው ከዳኑ በኋላ እዛ መታከማቸውን መናገር ይፈራሉ ይላል። የደንገረመኖች ያነጋገረቻቸው ዶክተር ዮናስ ስለ አእምሮ ጤና ግንዛቤ ከሚያስረዱበት ውይይቱ ይጀምራል። ስለ አማኑኤል ሆስፒታል የሚነገሩት ነገሮች ብዙ ጊዜ ተደጋጋሚ፣ ብዙ ጊዜ ደግሞ የተሳሳቱ ነው፣ ሰዎች የሚያስቧቸው ነገሮች ለምሳሌ የአማኑኤል ሆስፒታል ሲባል ሰዎች የሚመጣላቸው በቃ የመጨረሻው ነገር እንደሆነ ከዛ ኋላ ብዙም ሕክምናውም ያና ያለው እንደማያመጣ ታካሚዎቹ ራሳቸውን በቃ የሳቱ ሰዎች እንደሚገቡ እዛም ሰርሶች ራሳቸው ያማቸው ምን እንዲ ምናምን ይባላል። ስለዚህ በእውነትም ምንድን ነው የሚካሄደው የሚለውም ብዙ ሰው አያቅም አማኑኤል ሆስፒታል። ስለዚህ እነዚህ አጫጭር ታሪኮች የተለያዩ የህይወት መንገድ ላይ ያሉ ሰዎች እንዴት አማኑኤል እንዳይመጡ ከዛ ኋላ እዛ የምንሰራ ሰዎችን ምንድን ነው የምንሰራው የሚለውን የአእምሮ መም ሲባል ደግሞ ምን አይነት መገለጫዎች አሉት። ብዙ ሰው ይመስለው መንገድ ላይ ቆሞ ልብሱን ጨርቁን ጥሎ የሚባለው ማለት ነው። ከዛ ጨርቅ መጣል ብቻ ሳይሆን ጭራሽ መኪና ሲመጣም ታይሸሽ ከቆመ ነው እንደ አእምሮ መም ይወስድ። ይሄ እንግዲህ ከጣም ከሶስት መቶ አይነት በላይ አእምሮ መሞች ያሉት ከዛው ምናልባት አንድ ተነቶ ወይም ከዛ ያነሰ ቁጥር የሚይዝ ነው። ሌላው ዝንጥ ብለው ስራ ቦታ የሚሄዱ ሰዎች፣ ዳር ያላቸው ሰዎች፣ ምናልባትም እየታወቁ ከሰዎች ጋር የሚያሳልፉ ሰዎች ሊሆን ይችላሉ የአእምሮ ሕመም ችግር ውስጥ የሚያልፉ። ስለዚህ የተለያዩ ሰዎች ሊሆኑ እንደሚችሉ ልቦለዳዊ በሆኑ ገጸ ባህርያት የሚያሳይ መጽሐፍ ነው። ከመሀል አልፎ አልፎ ደግሞ እውነተኛ ታሪኮችም አሉ። በጣም ብዙ አሉታዊ ሀሳቦች እንዳሉ ጠቅሰዋል እና እስቲ እንዴት እነዚህ አይነት አሉታዊ ሀሳቦች ሊዳብሩ እንደቻሉ ከምሳሌ ጋር እያይዘ ይንገሩ ነው ለአእምሮ ህመም ብዙ ግንዛቤ ሀገራችንም ሆነ በዓለም አቀፍ ደረጃ መጀመሪያ በቁጥር አነስተኛ ስትሆን ሰዎች ያላቸው መረዳትም የተለያየ የትኛውም ቦታ ላይ

እንዲካተቱ ከማድረግ የተለያዩ ሰዎች የተለያዩ ነገር ውስጥ ስለሚያልፉ እነሱን ለማካተት ጥረት አይደረግም። ሌላኛው እንግዲህ ቅድም ከአምሳው ጋር በተወሰነ መልኩ ይያዛት፣ ከክፉ መንፈስ መያዣ አድርገው ወጥ ያስቡታት፣ ከእርግማን ጋር ያስቡታት ወዘተ። እነዚህ ሰዎች ጠጋ ብለው እንዳይረዳቸው ያደርጋል። አንዳንድ ደግሞ አሁን በአማን ደስታት ዙሪያ የሚቀለዱ ቀልዶች አሉ፣ የሚወሩ ይሳሳቱ ወሬዎች አሉ ብዙ ሰው ለምሳሌ ስላም ሚ ሆስፒታል ታሞ የዳነ ሰው አቅም ብዙ ቀልዶች ያውቃል አካሜ ፊዮሎጅ በጠይቀው እንደዚህ ነው ወዘተን ይባል። እነዚህ ነገሮች እንግዲህ በማህበረሰቡ ከፍተኛ የሆነ ማግለል እና መድሎ እንዲደርስ አድርጓል። በዚህ ምክንያት ሰው ቶሎ ወደ ሕክምና ሄዱም በጣም በቀላሉ የሚታከሙ ህመሞች ሰዎች እንዳይሄዱ አድርጓቸዋል። ሁለተኛውና በጣም መሰረታዊ ነገር ደግሞ የአእምሮ ሕክምና አገልግሎት በሀገራችን ያለው ጥራት ያለው አይደለም። ተደራሽ አይደለም። ይህም ሁለተኛው ነገር ነው። ስለዚህ ግንዛቤው ሲሰፋ፣ ሰዎችም ደግሞ የአእምሮ ህክምና ደሻ ህክምና ማግኘት መብቴ ነው ብሎ ሲጠይቁ፣ ህክምና ጥራት ያለው ይሆናል፣ ተደራሽም ይሆናል ማለት ነው። ብዙ ጊዜ አማኑኤል ሆስፒታል የሚገባ ሰው በጣም እንደባሰበት እንዲሁም ደግሞ ተመልሶ እንደማይወጣ ቅድም እርስዎ እንዳሉት ጨርቁን ጣለ እንደሚባል ተደርጎ ነው የሚወሰደው። እና ይህ አመለካከት እንዴት ነው ሊመጣ የቻለው ከምን የመነጨ ነው ይላሉ? አንደኛው ነገር እንግዲህ አብዛኛው ሰው ዝምተኛ ዝምተኛ ብዙሀን አለ፣ ቅር የተሰኙ ጥቂቶች አሉ። የአእምሮ ህክምና ውጤቱ ከሌሎች ህክምና ጋር ተነጻጻሪ ነው። ለምሳሌ የቀዶ ጥገና ህክምና ብትወስጂ፣ በጣም ብዙ ቀዶ ጥገናዎች የተሳኩ ናቸው። አንዳንድ ቀዶ ጥገናዎች ደግሞ ከባድ ሊሆኑ ይችላሉ እና ውጤቱ እንደሚጠበቀው ላይሆን ይችላል። አንዳንድ ጊዜ በህክምናው ሂደት የሚያጋጥሙ ጥሩ ያልሆኑ ነገሮችም ሊከሰቱ ይችላል እና የህክምናውን አገልግሎት አግኝተው ለውጥ ያገኙ ሰው ማህበረሰቡ ማግለል ስለሚያደርስባቸው ሰው እኔ እኮ የአማኔ ሆስፒታል ታክሜ ትምህርቴን ጨረስኩኝ ረታኝ ብለው አያወሩም፣ ዝም ነው የሚሉት። ስለዚህ አጠገብሽ ያለው ሰው ታክሞ ህክምና በጣም ረድቶ ትምህርቱን እንዲጨርስ አድርጎት ሊሆን ይችላል ወይም ሌላ ሰው ስራ ላይ በዚህ እኮ ስራ አቋርጬ ነበረ በህመም ምክንያት አሁን አማኑኤል ታክሜ ደህና ሆኜ በጣም ነው ቢዝነስ የተስፋፋ ብሎ አይነገር ይሄ የሚሆነው ለምንድን ነው ለምንድን ነው ሰዎች የማይናገሩት ዳንኩ አማኑኤል ገብቼ የማይሉት ታርጋ ይለጠፍብሻል አማኑኤል ሆስፒታል ገብቼ ነው የወጣሁት ስትይ ሰዎች መጀመሪያ እንዳው ከንፈራቸውን ይመጡልሻል ከዛ በኋላ ግን የተፈርሰውም ለምሳሌ ቢጫ ሹራብ አርገሽ ብትይ ወይ እሱ ድሮም አማኑኤል ነው ይልሻል ምንም አይገናኙ ነገሮች ማለት ስራ ቦታ ብትይ የአማኑኤል የህክምና ሰበት ሲቲ መጀመሪያ ከንሰሩም ይመጠልሻል ባልደረባሽ ወይም ማለት ነው። በሚቀጥለው ሳምንት ግን የሆነ አዲስ ሀሳብ ወይም ስብሰባ ላይ የተለየ ሀሳብ ሰነዝሪ ስኮ ትሮ አማኑኤል አርጋ ወዲያም ሰዎች ከተግባር ስላየ ወጥቶ ለመናገር ካዳቸው ትዳራ ጋር ማያገኙ ሰዎች አሉ። አንዳንድ ቦታዎች ላይ አማኑኤል ይታከማል ስለዚህ ማግባት አትችሉም ተብለው መገለል

የሚያስደስት ነው። የአእምሮ ሕክምና ቆይተው አመታት፣ ወራት ቆይተው ከመጡ በኋላ ግን የምናደረግላቸው ሕክምና ያን ያህል ለውጥ ስለዚህ ምንም እዛው ለውጥ የለውም። ለውጥ ያላገኙ ሰዎች በቃ በጣም ድምጻቸውን ከፍ አድርገው ነው የሚናገሩት እና ብዙሀን ሊመስሉ ይችላሉ። እሺ፣ ወደ መጽሐፉ እንመለስና መጽሐፍ ውስጥ ያሉት ገጸ ባህሪያት በዋናነት ምን እንዲያስተላልፉ ነው የተፈለገው? መጽሐፉ ላይ እንዲታወቀ የፈለግኩት የአእምሮ ህመም የምንለው ነገር የሆነ ልታውልቁ መንገድ ላይ መሄድ አይደለም። የተለያየ የስራ መስክ ላይ ልንሆን እንችላለን፣ የተለያየ እድሜ ደረጃ ላይ ልንሆን እንችላለን፣ የተለያየ ብሄር ልንሆን እንችላለን። ብዙ እሱ ልዩነት አይታት። ከዛ ባሻገር ደግሞ ቁጥር ሳይሆን ሰው ነው የአእምሮ ህመም። ምክንያቱም ሀያ ሰባት ፐርሰንት ሲባል ሰምተን አሉላችን። ሀያ ሰባት ፐርሰንት ቁጥር ነው፣ ብዙ ትርጉም ያለው ነገር አደለም። ግን የአእምሮ ህመም ስንል። እያንዳንዱ ሰው ቤተሰብ አለው። እሱ ሳይተኛ ሲቀር አንድ ሰው ቤተሰብ ውስጥ ምን ሆስፒታል ይል ሰው ታማሌ ለሆስፒታል ለመምጣት ምን ያህል ነው ሚንገላ ስራቸው ላይ ምን አንተጽነዋለው፣ ትዳር ላይ ምን ተጽነዋለው፣ የህክምና አገልግሎት ላይ ምን ተጽነዋለው፣ እስከ የት ድረስ ዋጋ ሊያስከፍል ይችላል። ከዛ ማሸከፍ ደግሞ ጎን ለጎን ሰዎች ምን ያህል ጠንካራ ናቸው፣ ምን ያህል ትጽኑ ናቸው፣ ምን ያህል ከመውደቅ ይነሳል ሰዎች ለቤተሰባቸው ሲሉ ምን ያህል ዋጋ ይከፍላል፣ የሚያሳይ ነገር ነው። ስለዚህ ብዙ መልክና ብዙ አይነት እንደሆነ የሚያሳይ እሺ። ዶክተር ዮናስ ላቀው ከአሜሪካ ድምጽ ጋር ለነበሩት ቆይታ እኔም እጅግ አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። dan ada ruang.